በኢትዮጵያ በብዙ ሺዎች የሚቆጠሩ ወጣቶች በስራ አጥነት እንደሚቸገሩ ይታወቃል። ይህ የስራ አጥነት ችግር ደግሞ ገጠርና ከተማ የተማረና ያልተማረ ሳይል ሁሉንም የሚነካና ማህበራዊና ኢኮኖሚያዊ ተግዳሮት ሆኖ የቀጠለ ነው። የአበበች ጎበና የህጻናት እንክብካቤና ልማት ማህበር ሊሞላ የሞከረው ከዚህ አንጻር ያለውን ክፍተት ነው። እናም የሞራል የስራ ማጣት፣ የገንዘብ ችግርና የማህበረሰቡ አመለካከት ተደማምሮ ተስፋ ያስቆረጣቸው ወጣቶች ላይ ትኩረት አድርገው ላለፉት በርካታ አመታት ስሰራ መቆየቱም ይገለጻል። አቶ ይትባርክ ተካልኝ የአበበች ጎበና ህጻናት ክብካቤና ልማት ማህበር የህዝብ ግንኙነት ኃላፊ ናቸው። በማዕከሉ ስለምሰጠው የወጣቶች ስልጠና የሚከተለውን ብለዋል። የተለያየ የሙያ ስልጠናዎች እንሰጣለን። ይሄ ምንድን ነው? አንዳንዴ ወጣቶች ትምህርት ይጨርሱና ለምሳሌ ዩኒቨርሲቲ ወይ ደግሞ ኮሌጅ መግባት ሲያቅታቸው ስራ ያጣሉ ማለት ነው። ስራ ሲያጡ አገር ላይም ለቤተሰብም ሸክም ነው የሚሆኑ። ስራ መስራት ይችሉ ማለት ነው። ምክንያቱም ኪሎት ስለሌላቸው። ስለዚህ እነ ወጣቶች ስኪል እንዲኖራቸው የተለያዩ ትሬኒንግ እንሰጣቸዋለን። ለምሳሌ ኮንስትራክሽን ላይ አጉ ስራ ላይ ምግብ ዝግጅት እና መስተንግዶ ላይ እና የመሳሰሉት ላይ ወጣቶችን በማሰልጠን ስራ እንዲያገኙ እናደርጋለን ማለት ነው። ወጣቶች በጣም ነውቴትክ ናቸው፣ ጉልበት አላቸው አለን። ወጣት የነብር ጣት ይባላል። ስለዚህ ሰርተው ለሀገርና ቤተሰብ በሚሆኑበት እድሜ ላይ ስኪል ስለሌላቸው ግን ሸክም ይሆናሉ። ስለዚህ ራሳቸውንም ሀገርንም ቤተሰብንም እንዲቀይሩ የተለያዩ ስልጠናዎች እንሰጣቸዋለን ማለት ነው። ድርጅቱ ከተመሰረተ ጀምሮ ከመቶ ሺህ በላይ ወጣቶች በተለያዩ የስልጠና ፕሮግራሞች ማቋቸ ተደርገዋል ማለት ነው። በማዕከሉ የተለያዩ የሙያ ስልጠናዎችን ለወጣቶች እንደሚሰጥ ያብራሩት አቶ ይትባሪክ ከስልጠናው በኋላ ለወጣቶቹ የስራ እድል ከማመቻቸት አንጻር የሚሰሩ ስራዎችም አሉ ይላሉ። እኛ ጋር ስልጠና አግኝተው ከሄዱ በኋላ ደግሞ መቅጠር የሚችል ምን አይነት ድርጅት ነው ብለን ጥናት በመስራት ስራ እንዲያገኙ ከፍተኛ ጥረት እናደርጋለን ማለት ነው። ሊንክ እናደርጋለን። ለምሳሌ ምግብ ዝግጅትና መስተንግዶ የሚሰለጥኑ ወጣቶች ምግብ ዝግጅት ወይም መስተንግዶ ላይ መቅጠር የሚችል ማን ነው? ኮንስትራክሽን ላይ እንደዚህ መቅጠር የሚችል ማን ነው? ብለን ሊንክ እናደርጋለን። ዋና አላማችን ግን እሱ አይደል። ወጣቶች የራሳቸውን ችግር ይፈታሉ ግን ቴሎ ስለሌላቸው ስ ስለዚህ እኛ ምንድን ነው ዋና አላማው እስኪል እንዳያገኙ ማድረግ ነው። ወጣቶቹ በስልጠና ማብቃት ነው። ካበቀናቸው ራሳቸው ስራ ፈልጉ ያገኛሉ። ችግር የለውም ወይ ስራ ይፈጥራሉ። ጥናት ስንሰጥ በነገራችን ላይ ስልጠናውን ብቻ አይደለም የምንሰጥበት አመለካከታቸውን የመቀየር ስራ እንሰራለን። አቲቱዳቸው እንዲቀየር እናደርጋለን። የበታችነት ስሜት እንዳይሰማቸው የተለያዩ ትሬኒንጎች እንሰጣቸዋለን እንጂ ዝም ብለን ዋና ትሬኒንግ ለምሳሌ ኮንስትራክሽን ከሆነ ኮንስትራክሽን ስልጠናው ብቻ ሰጥተናንተውም ማለት ነው። ይህ ማዕከል ካሰለጥናቸው ወጣቶች ውስጥ ሰማንያ በመቶ የሚሆኑት ስራ አግኝተው ለራሳቸውም፣ ለቤተሰቦቻቸውና ለሀገርም የተረፉ ናቸው ብለዋል አቶ ይትባሪክ። ለምሳሌ በቅርብ አንድ አሴስመንት ሰርተን ነበር ሴት ወጣቶች ላይ የምንሰራ ፕሮጀክት ፕሮጀክት አለ። ብዙ ሴቶች ተመርቆ ይወጣሉ። በየስድስት ዓመቱ ይህን ፕሮጀክት ከተጠናቀቀ በኋላ አሴስመንት እንሰራለን። ና አሁን በቅርብ አሴስመንት ሰርተን ከተመረቁት ስልሳ አምስት ፐርሰንቱ ስራ አግኝተዋል። በተለያዩ ድርጅቶች ተቀጥሮ ስራ አግኝተዋል። አስራ አምስት ፐርሰንት ደግሞ የራሳቸው ስራ ፈጥረዋል። ምክንያቱም እዚህ ሲሆኑ ኢንተርፕሪነርሽፕ እንዴት የስራ ፈጠራ ትሬኒንግ የሚሰጣቸው አለ። ስለዚህ የራሳቸው ስራ እየፈጠሩ ስራ የሚሰሩ ሌላ ቀጥሮ የሚያሰሩ አሉ። ፖርዛት ማቀል ስለዚህ በጣም ስኬታማ የሆነ ስራ እየሰራ ቆይተዋል። የድርጅት አሁንም እየሰራ ነው። ወደፊት ይቀጥላል ማለት ነው። በማዕከሉ ስልጠና ካገኙት ወጣቶች መካከል ዩኤል ጌታቸው አንዱ ነው። እንዴት የስማርት አፕ አዲስ ማለትም በማዕከሉ የሚሰጠውን ስልጠና እድል ተጠቃሚ እንደሆነ ነግሮናል። ስማርታፕ አዲስ ላይ ዘጠነኛ ባሽ ተማሪ ነበርኩኝ። አሁን በሜንተርነት እያገለገልኩ ይገኛለሁ። በሜንተርነት ማለት ላይፍ ስኪልና ሂዩማኒቲ ኮርስ ትሰጣለሁ እኔ ማለት ነው። እዛ አሁን ስማርታፕ አዲስ ላይ ስማርታፕ በገባውበት ታይም ላይ አስረኛ ክፍል ሴል አድርጌ ቴክኒክና ሙያ በፊኒሽንግ ኮንስትራክሽን ሰርታፍኬት ተመርቄ በነበረበት ሰዓት ነበር የገባውትኝ። እዛ ከገባ በኋላ ብዙ አይነት ኮርሶች ትወስጃለሁ ስለዚህ አይሲቲ ሜን ኮርስ ቢሆንም ከዛ በተጨማሪ ኤንተርፕረነርሽፕ፣ ቢዝነስ ፕላን፣ ላይፍ ስኪል ብዙ ብዙ አይነት ትሬኒንጎች አሉ። እነዛን ውስጅ ያለው አቲቲውድ ላይ ደግሞ እዛ ከመግባቴ በፊት ኮንፊደንስ አልነበረኝም። ክላስ እኔው ላረ የምንሰጠው ግምት ያህና ህልም አልነበረም። ሲቀጥል ተናግሮ የማሳመን የመናገር ነገር ብዙ ማዳመጥ ብዙ መናገር አልችልም ነበረ። እና እነዚህ እነዚህ ነገሮች አቲቲዩድ ላይ በጣም ብዙ ነገር ቀይረውልኛል። ስልጠናው ከአመለካከት ነው የሚጀምረው ስል ነው ኢዩኤል የገለጸው። መጡ ሰዎች ብዙውን ጊዜ ማለት ነው ኮንፊደንስ የሌላቸው የስራ እድል ያላገኙ ከሰዎች ጋር ሀው ቱ ኮሚኒኬት የምንለው ነገር ግንዛቤ የሌላቸው ሰዎች ናቸው ስማርታፕ ላይ የሚመጡት። እና ወደ ስራው አለም ያልገቡ ሊመጡም ያሉ ገብተውም እንዴት ነው ሰርቫይቮ ሰክሰስ ማድረግ እንችላለን ብሎ ማሰብ የተሳ ናቸው። እንደዚህ አይነት ሰዎች ናቸው የሚመጡት። እዚህ ከመጡ በኋላ ብዙ አይነት ኮርሶች ይሰጧቸዋል። ከዛ በኋላ ራስ በራሳቸው ዊክሊ ዲያሎግ አላቸው። ጠዋት ላይ እንደገቡ ደግሞ የውሉ ፕሮግራም አላቸው። እዛ በሚያውሩ ሰዓት ላይ ከእነሱ የበለጠ ሰውስ ተማሪ ሳይሆን የሚያስተምራቸው እዛ እኩያቸው አብራቸው የተማረ በሚያስተምርበት ጊዜ እነሱም እኔስ ለምን እንደዚህ አላደርግም ለምን ስ እንደዚህ አይኖረኝም ብለው ራሳቸውን ያነሳሳሉ። ራሳቸውን ዲቨሎፕ ለማድረግ ይሞክራሉ። እንደዚህ አይነት ፕሮግራሞች በጣም ተጠቃሚነት ያላቸው ወጣቱን በጣም የሚያነቃ ነው ብዬ አስባለሁ። ወጣት መሰረት ጎበዜ በአዲስ አበባ ከተማ ጉለሌ አካባቢ ነዋሪ ስትሆን በሆርቲካልቸር ከዩኒቨርሲቲ በሁለት ሺ አስራ አንድ ነው የተመረቀች። ከተመረቀች በኋላ ስለገጠማትም ሁኔታ ገልጻለች። ብዙሀን ኢትዮጵያውያን ወጣቶች ተመርቀን ቁጭ ነው ያልነው፣ ምንም አይነት ነገር አላገኘንም። እነሱ ግን ከመቀመጥ አንስተው የተለያዩ ለሞራላችን የተለያዩ እንዴት ነው የስራ መፍጠር እንዴት ነው የምችሉት የሚለውን ከባህሪ ጀምሮ ነው እነሱ የሚጀምሩት። ስልጠናው ሲጀመር ከባህሪ ነው። ግቢ ውስጥ ትገቢ ያለሽ ባህሪ ራሱ ከጸጉርሽ ይጀምራል። ወጣቶች ላይ ወንዶች ላይ ብትጀምሪ ብዙ ህጻናት ነው እዛ ግቢ ውስጥ የሚያድጉት እና ገና ስንገባ ከጸጉር ነው የሚጀምረው። ለእነሱ ሞዴል መሆን እንዳለብን ነው የሚጀምረው ስልጠናው ማለት ነው። ከዛ ባለፈ ህይወታችን ላይ ምን አይነት ለውጥ ማምጣት እንዳለብን ብዙ አይነት ስልጠናዎችን እንወስዳለን። ሰፈር ቁጭ ብለው ምንም ስራ አለን የለን አሁን እንደኔ አይነት ተመርቀን ብዙ ህብረተሰብ ተመርቃ ቁጭ አለች ነው የምንባለው። በዛ ላይ ስፔሻሊ እኔ ሴት ነኝ። ብዙ ነገሮች ነው የምትባዩ። ቤት ውስጥ ከስራ ባለፈ ምን ተምረሽ ምን አመጣሽ ቁጭ አለሽ ነው የምትባዩ። ገባሽ እነሱ ግን እኛን እንደዚህ ስርዓት ወጣቶችን በተለይ ደግሞ ሴቶችን ለእንደዚህ ከስርዓት ወደ ስራ ማግኘት ውስጥ ብቁ አድርገውናል ብዬ አስባለሁ። መሰረት አሁን የራሷ የሆነ ስራ እየሰራች ተጨማሪ ስልጠና በዚሁ ማዕከል በሴቶች ውበት ላይ ሰልጥና ለመመረቅ ዝግጅት እያደረገች ነው። ወጣቶቹ ለሌሎች ወጣቶች ባስተላለፉት መልእክት ተስፋ መቁረጥ አግባብ አይደለም፣ ያገኙትን አጋጣሚ በመጠቀም ስራ ለመስራት ለመለወጥ ዝግጁ መሆን ይጠበቃል ሲሉ መክሯል። በዚህ ሳምንት ከዚህ ዓለም በሞት የተለዩትና አፍሪካዊቷ ማዘር ትሬዛ በመባል የሚታወቁት ወይዘሮ አበበች ጎበና ስራዎች በመታወስ ላይ ናቸው። በኢትዮጵያ የአሜሪካ አምባሳደር ጊታ ፓስ በኢትዮጵያዊቷ የበጎ አድራጎት ሰው ዜና እረፍት የተሰማቸውን ሀዘን ገልጿል። አምባሳደሯ በአሜሪካውያንና ኢትዮጵያውያን ባልደረቦቻቸው ስም ጭምር አስተላለፉ በተባለውና በኤምባሲው ድረ-ገጽ ላይ በሰፈረው የሀዘን መግለጫ የወይዘሮ አበበችን ስራዎች አድንቀዋል። የአበበች ጎበና ህይወት ምሳሌነትና ስኬቶች ሁላችንም እያነቃቁን ይቀጥላሉ ብለዋል አምባሳደሯ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።